እስላማዊ ጥቅሶችን የሚያሰሙ አማጺያን ዛሬ በማሊ መዲና ላይ የሚገኝ በምዕራባውያን የሚዘወተር ትልቅ ሆቴል ተቆጣጥረው 170 የሚሆኑ ሰዎችን አግተው ነበር። ከነሱም ቢያንስ ሦስት ሰዎች ተገለዋል። አሁን ግን በሆቴሉ የቀሩ ታጋቾች እንደሌሉ የማሊ ባለሥልጣኖች ገልጸዋል። የአሜሪካ ድምፅ ራዲዮ ዘጋቢ ካትሪና ሆ ከባማኮ የላከችውን ዘገባ አዳነች ፍሳህዬ ታቀርባለች። የማሊ ልዩ ኃይሎች በማኮ በሚገኘው ራዲሰን ብሉ በተባለው ሆቴል የታገቱትን ሰዎች ለማስለቀቅ የሆቴሉ ደረጃዎችን አንድ በአንድ እያሰሱ ይንቀሳቀሱ እንደነበር የጸጥታ ምንጮች ጠቁመዋል። ከታገቱት 170 ሰዎች 80 እንደ ተለቀቁ ተገልጾ ነበር። መጀመሪያ ላይ ሆቴሉን የያዙት ቢያንስ አራት ታጣቂዎች ሲሆኑ ቁርአን ለመድገም የቻሉትን ሰዎች እንደለቀቁ ተገልጿል። ታጣቂዎቹ ወደ ሆቴሉ የሄዱት የዲፕሎማቶች ታርጋ ባላቸው መኪኖች እንደሆነ ተዘግቧል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ ወታደራዊ ዕዝ ከእገታ ነጻ እንዲወጡ የተደረጉት ታጋቾች ስድስት አሜሪካውያን እንደሚገኙባቸው ገልጿል። የአሜሪካ ወታደራዊ ሰራተኞች ከሆቴሉ ውጭ ሆነው እየረዱ መሆናቸውን አፍሪካ ኮማንድ ጠቁሟል። ሮይተርስ የዜና አገልግሎት በገለጸው መሠረት አል ማውራ ቢዩትን የተባለ በሰሜን ማሊ የሚገኝ ከአልቃይዳ ጋር የተሳሰረ ቡድን ለጥቃቱ ኃላፊነት ወስዷል። ይሁንና ይህን ለማረጋገጥ የሚቻልበት መንገድ የለም። ማሊ ለብዙ ዓመታት ከአልቃይዳ ጋር የተሳሰረ ቡድንን ስትፋለም ቆይታለች። በያዝነው ዓመት ቀደም ሲል በደቡባዊ ማሊ በሚገኝ ሆቴል ላይ ለተከፈተው ጥቃትም ከአልቃይዳ ጋር የተሳሰሩ ቡድኖች ኃላፊነት ወስደው ነበር። ፈረንሳይ በታጋቾች ጉዳይ ላይ ልዩ ሙያ ያለው ወታደራዊ ቡድን እየላከች ነው። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። ካተሪና ሆጄ የተባለችው ዘጋቢያችን ግን እስካሁን ባለው ጊዜ ያየሁት የፈረንሳይ ወታደራዊ ኃይል የለም ብላለች። ፈረንሳውያን ወታደሮች በአብዛኛው በሰሜን ማሊ ጸረ አሸባሪ እንቅስቃሴ በማካሄድ ላይ ነው ያሉት፣ በመዲናይቱ ብዙም አይታዩም ብላለች ዘጋቢዋ። በአሁኑ ወቅት ማሌዥያን በመጎብኘት ላይ ያሉት የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የማሊውን ሁኔታ እየተከታተሉ መሆናቸውን ገልጸዋል። ማሊ ያለው የአሜሪካ ኤምባሲ ያወጣው መግለጫ ኤምባሲው በራዲሰን ሆቴል ውስጥ ተኩስ እንዳለ ተገንዝቧል፣ ሁሉም የአሜሪካ ዜጎችና የኤምባሲው ሰራተኞች ካሉበት እንዳይንቀሳቀሱ ኤምባሲው ያሳስባል ይላል። ስቱዲዮ ከገባን በኋላ በደረሰን ዜና በባማኮ ሆቴል እገታ የተገደሉት ሰዎች ቁጥር አስራ ስምንት ደርሷል።